ጠቅላይ ሚኒስትር አብይ አህመድ ካቲት አስራ አምስት በተካሄደው የሕዝብ ተወካዮች ምክር ቤት አስቸኳይ ስብሰባ ላይ ባለፉት ስድስት ወራት የነበሩ ኢኮኖሚያዊ ለውጦችን በሰፊው ዳስሰዋል። ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ማብራሪያ በሰጡበት ወቅት ኢትዮጵያ በግጭቶችና ሌሎች ተፈጥሯዊ ቀውሶች ውስጥ ብታልፍም በተለያዩ የኢኮኖሚ ዘርፎች እድገቶችን ማስመዝገቧን በዝርዝር ገልጸዋል። ምንም እንኳ ፈተናዎች የበዙ ቢሆኑም በገቢና ውጪያችን የታየው ሁኔታ እንዲሁም በኤክስፖርት በኢምፖርት ሰብስቲቱሽን እና ከንግድ ባላንሳችን ጋር የታየው ውጤት ተጨማሪ ስራ እና እርማት የሚጠይቅ ቢሆንም ተስፋ የሚያስቆርጥ አይደለም። ልክ በሌላው መስክ በተገኘው ድል ተስፋ የሚሰጥ እና ይበልጥ ብንሰራ ውጤታማ እንደምንሆን የሚያመላክት። በተለይ በተለይ ገቢ የሚታሰብ እኮ አይደለም። በውጊያ ጊዜ ገቢ ማሳደግ አይታሰብም። ፐርሰንት ወይም አደጉ በቀላል የሚታይ አይደለም። በዚሁ የጠቅላይ ሚኒስትሩ ማብራሪያ ዙሪያ አስተያየታቸውን የሰጡን የምጣኔ ሀብት ባለሙያው አቶ ዋሲሁን በላይ እንዲህ እንዲገልጻሉ። በመሰረታዊነት የአንድ ሀገር ኢኮኖሚ የትኛውም ሀገር ላይ ያለ ኢኮኖሚ አደግም አነሰም ደግሞ በዛው ባለበት ነው እየሄደ ያለው የሚለው ሀሳብ በጣም ማግኘታ የሚደረገው በየትኛው ኢንቫይሮመንት ላይ ነው የሚለው በጣም መሰረታዊ ሀሳብ ነው። ለምሳሌ የአለም ኢኮኖሚ ከኮቪድ በኋላ በኮቪድ ወቅትም የአንዳንድ ሀገራቶች ኢኮኖሚ የማገገም ባህሪ ሲያሳይ እንደ ነበር ተከትሎ ይቀርብ የነበረው በኮቪድ ወቅት ኢኮኖሚው ለማደጉ ይዘን ጊዜ ዜናውን ከባድ የሚያደረገው ምንድነው? ወይ ለየት የሚያደርገው ምንድነው? በኮቪድ ወቅት ይህ ዜና አስታካ ብረት አመጣ አለበ ማደጉ ነው እኮ አይደለም። በአንድ ከመቶ ምናምን ያደገው ሀገራቶች ሲያቸው ነበር። በኮቪድ ወቅት ላይ ፖዘቲቭ ማደጋቸው የሚል ዜና ሲመጣ ነበር። አስራ ምናምን ፐርሰንት አድገው አይደለም። ስለዚህ የአንድ ሀገር ኢኮኖሚ ከፍ ዝቅ ሲል በየትኛው ኢንቫሮመንት በየትኛው ሁኔታ ላይ የሚለው በጣም መሰረታዊ ነው። ሶስት ክልሎችን በቀጥታ የሚነካ ጦርነት የነበረበት ነው። በጣም ረጅም ወራቶች የቆየ ነው። ይህ ኢኮኖሚ ድርቅ ያለበት ኢኮኖሚ ነው። በዚህ ሁኔታዎች ውስጥ ላይ የተወሰኑ ፕሮግሬሶችን ይመስለኛል ሳቸው ለመጥቀስ እያሰቡ የነበረው ማለት ጠቅላይ ሚኒስትሩ ባለፉት ስድስት ወራት ተገኝቷል ያሉትን አንድ መቶ ሰባ አንድ ነጥብ ሶስት ቢሊዮን ብር እንዲሁም ሌሎች ኢኮኖሚያዊ ወይም የምጣኔ ሀብት ስሌቶችን ያቀረቡበት ንጽጽራዊ መንገድ ላይ ግን ጥያቄ እንዳላቸው የምጣኔ ሀብት ባለሙያው አቶ ዋሲሁን ያነሳሉ። አሁን አንድ ደግሞ የሚነሳ ሀሳብ አለ፣ መቼን ከመቼ ነው ምታነጣጥረው የሚለው በጣም መሰረታዊ ጉዳይ። ለምሳሌ የባለፈው ስድስት ወር በጣም የተረጋጋ ነበሩ፣ ኢኮኖሚ በፍጥረት እያደገ የነበረበት ወቅት ነው የሚለው ደግሞ ራሱ ጥያቄ አለ ምክንያቱም ያኛውም ስድስት ወር ኮቪድ በጣም ሲሪየስ የሆነ ችግር የነበረበት ነው። የጸጥታ ችግሮች ስቲል ያሉበት ነው። ለነጭጽር አመቺ ነው የሚለው የበግሌ ትንሽ ያስቸግረኛል። አስቸጋሪ ጊዜን ከአስቸጋሪ ጊዜ እያነጻጸርን እንደሆነ ነው ብዙ የሚሰማኝ። ጠቅላይ ሚኒስትር አብይ በማብራሪያቸው ያለፉት ስድስት ወራት የመንግስት ወጪ ከዚህ ቀደም ከነበረው በከፍተኛ መጠን መጨመሩን ገልጸዋል። ሁለት መቶ ዘጠና ሰባት ቢሊዮን ብር ወጪ ሆኑ። ይሄ ማለት ባለፈው ዓመት ስድስት ወር ካወጣ ነው ወጪ በጠቅላይ ሚኒስትሩ ሪፖርት መሰረት ኢትዮጵያ በስድስት ወራት ውስጥ ያወጣችው ወጪ ከገቢዋ በ125 ነጥብ ሰባት ቢሊዮን ዶላር ከፍ ይላል። የምጣኔ ሀብት ባለሙያው አቶ ዋሲዩን ታዲያ የወጪውን መጠን አሳሳቢ የሚያደርገው የወጣበት ምክንያት እንደሆነ ያስረዳሉ። ወጪ ወጣው በጣም ከፍተኛ ነው። ወጪ ወጣው ደግሞ በመሰረታዊ ለምንድን ነው? ለመጣፈት ሆነ ብርትና መርካማነትን ለማሳደግ ነው የሚል አይነት እምነት የለኝ። ጦርነቱና ጦርነቱን ተያዙ ያሉ ጉዳዮችን ለመመለስ የሰብአዊ ድጋፎችን ለማቅረብ የተደረገ አይነት ወጪ ነው የሚሆነው በአብዛኛው ማለት ነው። ወደ ሀገር ውስጥ ማስገባት መጥፎ የምትለው አይደለም። ጥያቄው የሚነሳው ግን ሀያ አምስት ከመቶ ያደገ ከውጪ ማስገባት ትሬንድ ውስጥ ከገባ ምንድን ነው ያስመጣኸው የሚለው በጣም መሰረታዊ ጉዳይ ነው። ያስመጣው ትራክተር ከሆነ በጣም ጥሩ፣ ያስመጣው ማሽን ከሆነ በጣም ጥሩ፣ ያስመጣው ምርትና ምርታማነትን የሚያሳደግ ማዳበሪያ ከሆነ በጣም ጥሩ ነው። ነገር ግን ያመጣኸው ስንዴ ከሆነ ኮንሳፕሽን ነው ያመጣው ማለት ነው። እንግዲህ፣ የምግብ ቁሶች ናቸው በብዛት ተገዝቶ የመጡት ወደ ሀገር ውስጥ እና እንግዲህ፣ ስለማይነገር ነው እንጂ ለሚቴር የሚያስፈልጉ ነገሮች ደግሞ ብዙ ነገሮችን መተው ሊሆን እንደሚችል ታስባለና ይሄ የኢኮኖሚ ሁኔታ ጤነኛ እንዳይሆን ያደርጋል። አሁን ቀጥሎ ያለው ስትራቴጂ ወጪ እየቀነስ ገቢዎችን በተቻለ መጠን በማካሰል ያለው ልዩነት እንዲጠብ ስራመሳት አለብ ማለት ነው። የዋጋ ንረት ዋነኛ ፈተና መሆኑን የገለጹት ጠቅላይ ሚኒስትር አብይ ለዚህም የሰው ቁጥር መጨመርን፣ የፍላጎት መጨመር፣ የአቅርቦት ማነስና ምርቶችን በመያዝ ሰው ሰራሽ እጥረት እንዲኖር ማድረግን በምክንያትነት የጠቀሱ ሲሆን አቶ ዋሲሁን በላይ ደግሞ በሀገሪቱ ያለውን የፖለቲካ ቀውስና በብድር አቅርቦት በኩል አሉ ያሏቸውን ክፍተቶች በተጨማሪ ምክንያትነት አንስተዋል። በቅርቡ ከቪኦኤ ጋር ቆይታ ያደረጉት የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ ደግሞ ስለዋ የዋጋ ንረቱ ይህን ይላሉ። አሁን የዋጋ ንረቱ ያለፈው ወር ስታይ ሰላሳ አምስት በመቶ ነው። የምግብ አርባ በመቶ ገደማ ነው። ይሄ በጣም ትልቅ ነው። በምንም ሜር አራት ነገሮች ችግሮች ያጋጥሞናል ብዬ ያሰብኩት አንደኛው ያው ይሄ ነገር ተባብሶ ይቀጥላል የዋጋ ንረቱ ነው። ሁለተኛው የምንዛሪ እጥረቱም ተባብሶ ይቀጥላል። ሶስተኛ የፈራረሱ የህዝብ አገልግሎት ተቋማትን እንደገና መልሶ ማቋቋም ብዙ ወጪ ይጠይቃል። አራተኛ ደግሞ ጦርነቱ አላለቀም። እንደው ካለቀ፣ በሰላም ካለቀ እንኳን ያንን ደግሞ ወደ ሰላማዊ ህይወት መመለስም ሌላ ወጪ ይጠይቃል። እነዚህ ሁሉ ወጪዎች የዋጋ ንረቱን አባብሰው ነው የሚሄዱት። የተለየ አይነት ወጪ አሸፋፈን ካልተጠቀምም የዋጋ ንረቱን ለመከላከል ያስችላል ያሉትን መፍትሄም ፕሮፌሰሩ ገልጸዋል። አንደኛው መሰረታዊ ነገር ብር ማርከስ የዋጋ ንረቱ ዋነኛው፣ ምናልባትም ሁለተኛው ከዚህ ከምርት እጥረት ከእርሻ እጥረት ቀጥሎ ሁለተኛው ምክንያት ብር ማርከስ ነው። ይህንን ከጠቅላይ ሚኒስተር ማናቸው ኃይለማርያም ኢቨን ከዛ በፊት ከነበሩት ጀምሬ የምለው ነገር ነው። ግን መንግስት ይሰማ አታየው፣ እና ለምንድን ነው ማይሰማው ብለህ ስታስብ አንዱ የሚታየኝ ነገር ምንድን ነው የፈረንጆቹ እስካሁን እንደዛ ካላርክ ያው እርዳታ አይሰጡም። ምናልባት እሱ መሪያም ማልለው ይሆናል። መንግስትን እያስባለሁኝ። ሁለተኛ ኤክስፖርታችን ችግሩ በነጻ ገበያ በሚሸጥ ተነመሸጡ መሸጡ ሳይሆን ሌሎች መዋቅራዊ ችግሮች አሉበት። እነዚህ መዋቅራዊ ኤክስፖርት ችግሮች እነዚህ ነው መፍታት ኤክስፖርቱ እንዲያድግ ከውጭ የሚመጡ እቃዎች በሀገር ውስጥ ጠቅላይ ሚኒስትር አብይ ኢትዮጵያ በጦርነት ውስጥ በነበረችበት ባለፉት ስድስት ወራት ኢኮኖሚያዊ እድገት መቀጠሉን በተመለከተ የሰጡት ማብራሪያ ካለው የኑሮ ሁኔታ ጋር የተቃረነ እንደሆነ በመግለጽ የተለያዩ አካላት በማህበራዊ ሚዲያዎች እና በሌሎችም መንገዶች ስሜታቸውን ሲያጋሩ ይስተዋላል። ለዚህ ምክንያቱ ምን እንደሆነ የጠየኳቸው አቶ አሲሁን ተከታዩን ምላሽ ሰጥተዋል። የማክሮ ኢኮኖሚ ቁጥሮች ብዙ ጊዜ በሰዎች ህይወት ውስጥ የመታየት ዕድላቸው በጣም ዝቅተኛ ነው። ለምሳሌ ንሰጥ የምግብ ቁሶች አርባ ከመቶ ነው የዋጋ ንረት ብለን ልናስብ። ምን እየተባለ ነው? በአማካይ በእያንዳንዱ ቁሶች አመቱን በሙሉ በአርባ ከመቶ ጨምረዋል እየተባለ ነገር ግን በአርባ ከመቶ ጨምረዋል የሚለው ስሌት የተሰራው ግን ሁለት መቶ ሶስት መቶ የምግብ ቁሶች ተወስደው ተወስደው ተወስደው በአካባቢው ያላቸው ክብደት እየተሰላ የመጣ ነው። ነገር ግን አንተ በመሰረታዊነት የምፈልጋቸው ቁሶች ግን እራሳቸውን ደብል ደብል አድርገው ሊሆን ይችላል ለምሳሌ ጤፍ መቶ ፐርሰንት ጀምሮ ብለው ይችላል። ነገር ግን ዋጋ እንደዚህ እያለ ያለው ምንድን ነው? አረባ ነው። በማክሮ ኢኮኖሚ አንድ ፐርሰንት ኤክስፖርት የጨመረልኝ የምትል ከሆነ በሰዎች ህይወት ላይ ስትመጣ ምንም ላትመለከት ይችላል። ማህበረሰቡ በዋጋ እየተፈተነ ነው። ምክንያቱም ዋጋዎች በተለያየ ምክንያት እየጨመሩበት ነው። እሱን እየተመለከተ ነው። ሁለተኛ፣ በተለያየ ምክንያት የሰዎች ገቢ እያደገ አይደለም። ሰዎች ህይወታቸውን ያወራሉ። ፕራይም ሚኒስትሩ ደግሞ የማክሮ ኢኮኖሚ ቁጥሮችን ያወራሉ። እና ለዚህ ነው ክላሽ ያደረጉ ነገሮችን የዋጋ ንረትና አጠቃላይ ኢኮኖሚያዊ ችግሮች በቀጣይነት ይበልጥ ሊባባሱ እንደሚችሉ ስጋታቸውን የሚገልጹት የምጣኔ ሀብት ባለሙያው አቶ ዋሲሁን በላይ ምክር ሀሳባቸውንም አቅርበዋል። ከዚህም በላይ ዞ ውርስኪ ሲናሪዮ እንደሚመጣ ይሰማኛል የኢትዮጵያ ኢኮኖሚ ላይ ማለት ምክንያቱም የኢትዮጵያ ኢኮኖሚ ካፒታል ያከማቸው ኢኮኖሚ አይደለም። አርሶ አደሩ እኮ ሰኔ፣ ሐምሌና ነሐሴ እኮ ዘርቶ ቀጥሎ ያሉት ወራቶች ላይ እኮ ሰርቶ ነው የሚበላው። ስለዚህ ያላከማቸው ኢኮኖሚ ላይ አምራቹን በግጭቶች እና በጸጥታ ምክንያቶች ከስርዓት እያስወጣ በዚህ ምርት ወደ ፕሮቫይድ ማድረግ ባልቻልክ ቁጥር ምን ይሆናል? ማለት ማዕከላዊ ገበያ ላይ የሚቀርቡት መጠናቸው በጣም ዝቅተኛ ሆነ ዋጋ ድረስ ከዚህም በላይ የጨመረ የሚሄድበት አዝማሚያ እንዳለ ነው በግ የሚሰማኝ ማለት። ስለዚህ ምንድን ነው የመጀመሪያው ጉዳይ የሰላምና የጸጥታ ጉዳይ መስተካከል አለበት። ስለዚህ የፖለቲካል መረጋጋት ጉዳይ በጣም ሲሪየስ ጉዳይ ነው፣ በጣም አስፈላጊ ነው። ሌላው ምንድን ነው አሁን በአንጻራዊ ሰላም ናቸው የሚባሉ ቦታዎች ላይ የምግብ ዋስትና ሁኔታ እንዲስተካከል በጣም ስራዎችን መስረት ያስ አሁንም ተጨማሪ ስራዎች ይፈልጋል። ተጨማሪ ገቢዎችን መሰብሰብ ላይ አሁን ተጨማሪ ስራ መስራት አለብ ኢትዮጵያ በተራዘመ የእርስ በርስ ጦርነት ውስጥ መቀጠሏ የሚያስከትለው ኢኮኖሚያዊ ጫና ከአቅም በላይ መሆኑን የጠቀሱት ጠቅላይ ሚኒስትር አብይ ሰላምን ለማውረድ የሚያስችሉ እርምጃዎች እየተወሰዱ መሆኑን በተወካዮች ምክር ቤት ማብራሪያቸው መግለጻቸው ይታወሳል። ከህወሀት ጋር ድርድር ሊደረግ እንደሚችልም ፍንጭ መስጠታቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።